በደቡብ ምዕራብ ሶማሊያ ጌዶ ክልል ውስጥ ኤልኤዴ በሚባለው መንደር ውስጥና አካባቢ በሚገኘው በሶማሊያ የአፍሪካ ህብረት ሰላም ጥበቃ ተልእኮ አሚሶም ሰፈር ላይ አልሸባብ ባደረሰው ጥቃት ሰላሳ አምስት ሰላም ጠባቂዎች መገደላቸው ተሰማ። ከሶማሊኛ ዝግጅት ክፍላችን የደረሰንን ዘገባ አዳነች ፍሳዬ ታቀርበዋለች። በሶማሊያ ጌዶ ክልል ያሉት ባለስልጣኖችና ማኞች የአልሸባብ አማጽያን ኤል አዴ በአጠገብ በሚገኘው የአፍሪካ ህብረት ወታደራዊ ሰፈር ላይ ጥቃት እንደከፈቱ ገልጸዋል። አጥቂዎቹ ቢያንስ አራት በፈንጂዎች የተሞሉ መኪኖችን ከሰፈሩ ዋና በር ጋር እንዳጋጩና ከፍንዳታው በኋላ በአማጽያኑና በኬንያ ወታደሮች መካከል ከባድ የተኩስ ልውውጥ እንደተካሄደ ተዘግቧል። የጌዶ ክልል ምክትል አስተዳዳሪ መሐመድ ሁሴን አይዛክ አብራርተዋል። አልሸባብ በኬንያ ወታደሮች ላይ ጥቃት ከከፈተ በኋላ ከባድ ውጊያ ተካሄደ። ከ35 እስከ 40 የሚሆኑ የኬንያ ወታደሮች ተገድለዋል። በርካታ ብረት ለበስ ተሽከርካሪዎች ጋይተዋል። በሚገባ የታቀደና ከባድ ጥቃት ነው የተፈጸመው። አጥቂዎቹ አራት በፍንጂዎች የተሞሉ መኪኖችን ከወታደራዊ ሰፈር ዋና በር ጋር አጋጭተው አፈነዱ ነው ያሉት። የኬንያው ፕሬዚደንት ኡሁሩ ኬንያታ በበኩላቸው ሀገራቸው በአልሸባብ ጥቃት አትንበረከክም ብለዋል። ኬንያ